የፓናማ ዶሴዎች ወይም ፓናማ ፔፐርስ በመባል የሚታወቀው በዓለም አቀፍ የምርመራ ጋዜጠኞች አይሲአይጄ በኩል በተለያዩ አገራት ያሉ ባለስልጣናት እና ሌሎች ግለሰቦች ገንዘብ ማሸሻቸውን የሚያሳዩ ምስጢራዊ ሰነዶች ይፋ ማድረጉ ከጀመረ ሰንብተዋል። በፓናማ የሚገኘው ሞዛክ ፎንሴካ የተባለው የሕግ አማካሪ ድርጅት የተለያዩ አገራት ባለስልጣናት እና ሌሎች ግለሰቦች ግብርን ለማጨበርበር እንዴት ድርጅቶቻቸውን ከሀገራቸው ውጭ ማንቀሳቀስ እንደሚችሉና ና እንዲሁም በሌሎች ወንጀል ነክ ገንዘብን የያዙ ግለሰቦች እንዴት መሰወር እንደሚችሉ ምክር ይሰጣል በሚል መከሰሱ ይታወሳል። ባለፈው ማክሰኞ የፓናማ ዶሴ ኢትዮጵያ ውስጥ ከሚንቀሳቀሱ ሁለት ኩባንያዎች ጋር ግንኙነት እንዳለው ይፋ ሆነዋል። እነዚህ ኩባንያዎች የመጀመሪያው ፖሊ ኢትዮጵያ ፔትሮሊየም የተሰኘው የቻይና ኩባንያ በአገሪቱ በነዳጅና ጋዝ ፍለጋ የተሰማራ መሆኑን ይፋ የሆነው ዶሴ ያሳያል። ሁለተኛው ባለቤቱ ማን እንደሆነ ያልታወቀው ግርማ አግሪካልቸር ኩባ ኩባንያ ሲሆን በኢትዮጵያ ሕጋዊ አካል ኖሮት እንደሚንቀሳቀስ ዶሴው ያስረዳል። ይፋ በሆነው ዘገባ ላይ መረጃዎቹ የተሟሉ አይደሉም። ለምሳሌ ስም አሊያም አድራሻዎች ብቻ የተመለከቱበት ሰነድ በመሆኑ ኩባንያዎቹ ዘረፋን ፈጽመዋል ወይም ወንጀል ሰርቷል ብሎ አፍን ሞልቶ መናገር አይቻልም ሲሉ ጉዳዩን በቅርበት የሚከታተሉት ጋዜጠኛ አርጋው አሽኔ ይገልጻሉ። እንዲያም ሆኖ መረጃው ለጥርጥር ጋባዥ መሆኑን ጋዜጠኛው አርጋው ገልጸዋል። ከኢትዮጵያ ጋር የተቆራኙት እነዚህ ሁለት ኩባንያዎች ብቻ ሳይሆኑ በጥርጣሬ አይን የሚታዩት በማዕድን ፍለጋ የተሰማሩ በጣሊያኖችና በእስራኤላውያን የጋራ ትብብር የምንቀሳቀሱ እንዳሉም ጋዜጠኛው አርጋው ገልጸዋል። ስለ ፖሊ ኢትዮጵያ ፔትሮሊየም ሲገልጹ ፖሊ ፔትሮሊየም በጣም የታወቀ ኩባንያ ነው። በጣም ብዙ ከሱ ጋር የሚያያዙ ኩባንያዎችም አሉ። ይህ ኩባንያ በኢትዮጵያ የኦጋዴን ክልል ያለውን የነዳጅ ፍለጋ ስራ ከዚህ ቀደም ከነበረ የቻይና ሌላ ኩባንያ የተረከበ ነው። መቀመጫው ቻይና ሲሆን ስምንት የነዳጅ መፈለጊያ ክልሎች አሉት። በሶማሌ ክልል ኦጋዴን አካባቢ የሂላልና የካሉብ ጋዝ ፕሮጀክትንም እንደዚሁ ይይዛል። የኢትዮጵያና ጅቡቲን የጋዝ ፍለጋና የመስመር ዝርጋታ ውስጥም እንደዚሁ ተሳታፊ ነው። በኢትዮጵያና በቻይና መንግስትም ከፍተኛ ትኩረት ያገኘ ድርጅት ነው። ግን ይሄ ኩባንያ ብዙ ስብስብ ነገሮች አሉት። ብዙ ከሱ ጋር የሚያያዙ ነገሮች አሉት። ሰፊ ምርመራ የሚፈልግ ነው። ስለዚህ ኩባንያ ብዙ ለማለት ብዙ ማጥናትም ያስፈልጋል። እኔ እስከማውቀው ድረስ ኩባንያው የመንግስት እውቅና ያለው ትልቅ ኩባንያ ነው። በመከላከያ ሰራዊት ከፍተኛ ጥበቃ ይደረግለታል። በኦጋዴን ክልል በሚንቀሳቀስበት ወቅት የመከላከያ ኢንጂነሪንግ ተቋምም ከዚህ ኩባንያ ጋር አብሮ ይሰራል። ፓናማ በርካታ ድርጅቶች እና ግለሰቦች እንዳሉ የተናገሩት ጋዜጠኛ አርጋው፣ አለመታደል ሆኖ ኢትዮጵያ ውስጥ ይህን ጎልግሎ የሚያወጣ ጠንካራ የመገናኛ ብዙሃን እና የገንዘብ አቅም ባለመኖሩ ልዳፈን ችለዋል። የኢትዮጵያ የፋይናንስ ቁጥጥር ሁኔታ ደካማ መሆኑ ለእንደዚህ አይነት ክስተት በር ይከፍታል ያሉት ጋዜጠኛው አርጋው፣ አገሪቱ ውስጥ የምታየውን የገንዘብ ማሸሽ ጉዳይ እንዲህ ይገልጹታል ኢትዮጵያ ከሀገር ውጭ የሚደረጉ የፋይናንስ እንቅስቃሴዎችን መቆጣጠር የሚያስችል አቅምም ዝግጁነትም አላት ብዬ አላምንም። በሀገር ቤትም ያለው ቢሆን በተለያዩ ጊዜዎች በማስረጃም ጭምር እንደምናውቀው ግለሰቦች በተለያየ መልኩ የመንግስት ካዝናን፣ የውጭ ምንዛሬን ሲዘርፉ፣ ሲያሸሹ የኖሩበት ሀገር ነው። ባለፉት ጥቂት ዓመታት በጣም በርካታ መጠን ያለው ገንዘብ በህገወጥ መንገድ ከኢትዮጵያ ይወጣል። በዚህ ውስጥም ባለሀብቶች፣ ፖለቲከኞች፣ ሌሎችም የተሳታፊዎች ናቸው። በኢንቨስተር ስም ኢትዮጵያ እየገቡ ዶላር ይዘው ከኢትዮጵያ የሚወጡ ሰዎች እንዳሉም እናውቃለን። እንግዲህ ከዛ ውጭ ከሚታወቅ ይፋዊ ከሆነ ኢንቨስትመንት ውጭ ስውር የስራ እንቅስቃሴ ያላቸው ድርጅቶችም ሊኖሩ ይችላሉ። እንግዲህ አንዱ የሚጠረጠረው እንዲህ አይነት ነገር ነው። በይፋ የማይካሄዱ የንግድ እንቅስቃሴዎች አሉ፣ በመንግስታት መካከል የሚደረጉ ወይም ደግሞ በስውር እንዲህ አይነት ግዢና ሽያጮችን የሚያደርጉ አሉ እና የዚህ አይነት የገንዘብ ዝውውር ብዙ ጊዜ በይፋ አይደረግም እና እንዲህ አይነት ገንዘቦች እንደዚህ አይነት ኦፍሾር ባንክ ውስጥ ይቀመጣሉ። ስለዚህ ማን የምንሸጦ ይህን ገንዘብ አገኘ፣ ማን ምን ይሰራል የሚለውን ማወቅ በጣም አስቸጋሪ ነው። ኢትዮጵያ ውስጥ የምታየው የመረጃ አያያዝና አመዘጋገብ ልምድ ከዛም አልፎ መረጃ ለሕዝብ ይፋ የማድረግ ልምዱ ስለሌለ እንዲህ አይነት ክስተቶችን ለመከታተል አስቸጋሪ መሆኑ ተናግረዋል።